ሱዳን ከኢትዮጵያ የወረረችውን ግዛት ለቃ ካልወጣች በድንበር ጉዳይ የሚነሱ የድርድር ጥያቄዎችን አልቀበልም ስትል ኢትዮጵያ በድጋሚ አስታወቀች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ኢትዮጵያ በተጠናቀቀው ዓመት ያስተናገደቻቸው ያሏቸው ዋና ዋና ዲፕሎማሲያዊ ፈተናዎችና ድሎች ያሏቸውን አንስተዋል። በዲፕሎማሲያዊ መስክ ኢትዮጵያ ከፍተኛ ፈተና ካስተናገደችባቸው ጉዳዮች መካከል የህዳሴው ግንብ ጉዳይ፣ የኢትዮጵያና የሱዳን የድንበር ጉዳይ እንዲሁም በሰሜን ኢትዮጵያ ከተከሰተው ግጭት ጋር በተያያዘ የተከተሉ ዲፕሎማሲያዊ ፈተናዎች ይጠቀሳሉ። በእነዚህ ዲፕሎማሲያዊ መስኮች ኢትዮጵያ ስኬት አስመዝግባለች ይሉ ነው አምባሳደር ዲና ሙፍቲ የተናገሩት። ለዝርዝሩ ኬኔዲ አባተ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ በተጠናቀቀው የ2013 ዓ ም ኢትዮጵያ በዲፕሎማሲው መስክ ያጋጠሟትን ዋና ዋና ፈተናዎች አንስተዋል። አንዱ ቻሌንጅ የነበረው በህዳሴ ግድባችን ዙሪያ ነው። ግድቡን የህዳሴ ግድቡን የጸጥታ ስጋት አድርገው ኢንተርናሽናላይዝ ለማድረግና ሴኩሪታይዝ ለማድረግ የደረጉ እንቅስቃሴዎች ነበሩ። አጀንዳውን በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ እንዲነሳ የመግፋት ጥረቶች ነበሩ። በዚህ ረገድ በስፋት በተሰሩት ዲፕሎማቲክ እንቅስቃሴዎች የአፍሪካ ችግር ከሆነ በአፍሪካ መፍትሄ በአፍሪካ ማዕቀፍ መፈታት አለበት። በአፍሪካ ህብረት ማዕቀፍ ነው ይሄ መሄድ ያለበት በሚለው ረገድ በሚለው ሞቱ ያደረግናቸው እንቅስቃሴዎች ተሳክተዋል። አንዱ ስኬት እሱ ነው። ትልቅ ስኬት ነው ተብሎ መባል ሊወሰድ ይችላል። ሌላው ዲፕሎማሲያዊ ፈተናም ከዚሁ ከህዳሴው ግድብ ጋር የተያያዘ ሲሆን ይኸውም ሁለተኛው የግድቡ ሙሌት ነው። በዚህም ዘርፍ ኢትዮጵያ በዲፕሎማሲው ስለማሸነፏ ነው አምባሳደር ዲና የሚገልጹት። እንደምታስታውሱት ሁለተኛ ሙሌት ከመከናወኑ በፊት መሙላት አትችሉም፣ ዩኒላተራል ሜጀር ነው ችግር ያስከትላል ወዘተ በርካታ ፉከራዎች ነበሩ፣ በተለይ ታችኛው ተፋሰሱ አካባቢ ያሉት ሀገሮች አካባቢ። ይህም ከሽፎ ሁለተኛ ሙሌት በተሳካ ሁኔታ መከናወኑ ነው ይሄ ዲፕሎማቲክ ቪክትሪ ያገኘንበት ነው። ፖለቲካ ቪክትሪ ሆኖ ሊወሰድ የሚችል ነው ማለት ነው። በኢትዮጵያና በሱዳን ድንበር መካከል ካለው ልዩነት ጋር በተያያዘ በሰሜን ኢትዮጵያ የተፈጠረውን ግጭት እንደ መልካም አጋጣሚ በመውሰድ ሱዳን የኢትዮጵያን ግዛት መውረሯና አሁንም ድረስ አካባቢውን ይዛ መቀጠሏ በተጠናቀቀው ዓመት ዲፕሎማሲያዊ ፈተና ያስከተለ አንዱ ዋና ጉዳይ መሆኑን አምባሳደር ዲና ሙፍቲ ገልጸዋል። ሱዳን ግዛቴ ነው የምትለውን ይህን አካባቢ በኃይል ብትይዝም ኢትዮጵያ ጉዳዩን በትዕግስት በመከታተል ለዲፕሎማሲያዊ መፍትሄ ትኩረት መስጠቷን ለዓለም አቀፉ ማህበረሰብ ማሳየቷንም ጠቁመዋል። የተለያዩ ሀገራትና ተቋማት ኢትዮጵያንና ሱዳንን በድንበር ጉዳይ ለማደራደር የሚያነሷቸው ጥያቄዎች ሱዳን በኃይል ይዛለች ከተባለው ቦታ ለቃ እስካልወጣች ተቀባይነት እንደማይኖራቸው አመልክተዋል። ሱዳንና ኢትዮጵያ የድንበሩን ልዩነት የሚፈቱበት የተቀመጠ ሜካኒዝም አለ። ሲሰራበት የቆየው ስብሰባን በዛ በርካታ ስብሰባዎች ሲወስድ አንድ ካርቱም፣ አንድ እዚህ፣ አንድ ገለልተኛ ቦታ እና ብዙ የተከደ ርቀት ያለበት ሜካኒዝም ነው። በዛ ሜካኒዝም የድንበር ጉዳይ መፍትሃ ይሄ ሌላ አጀንዳ ነው የተሸከሙት፣ የሚለውን ነገር ሁልጊዜ እንነግራቸዋለን። ይህን ለማስፈጸም ይሄ ከኋላ ስውር የሚገፋችሁን የትሮጃን ወርስ ሆናችሁ ለጋሪ ፈረስ አትምጡ ነው። ስለዚህ እዚህ ላይ ጎረቤት ሀገሮችም እነዚህ ለማስታረቅ ቆፈር የሚያደርጉ ወዳጅ ሀገሮችም ይህንን ነው ለሱዳን መንገድ አለባት። ኮንዲሽኖቹ የኢትዮጵያን ነጻ ግዛት ለኋላ ግዛት ሱዳን መልቀቅ አለባት። ወደ ስታተስኮ አንቴት መለስ ና ከዛ በላ እናውራ ነው እንጂ ሁቨር ቆፈር የሚያደርገውን ነገር ችግር የለም። ሌላው በተጠናቀቀው ዓመት ኢትዮጵያ በዲፕሎማሲው የተፈተነችበት ጉዳይ በሺዎች ለሚቆጠሩ ሰዎች ሞት፣ ለሚሊዮኖች መፈናቀልና በመቶ ሺዎች የሚቆጠሩት ደግሞ ለረሃብ እንዲጋለጡ ምክንያት ከሆነው የሰሜን ኢትዮጵያ ግጭት ጋር የተያያዘ ነው። አምባሳደር ዲና እንደሚሉት ከግጭቱ ጋር በተያያዘ ከመነሻው ጀምሮ የተሳሳቱ ግንዛቤዎች የነበሩ ቢሆንም አሁን ላይ ግን ለውጦች እየታዩ ነው። ሰሜኑ ሀገራችን ክፍል የተከሰተው ሁኔታ ከመጀመሪያው ጀምሮ መነሻውንም ይዘቱንም ኦብጀክቲቭን በሚመለከት በአንዳንድ ኮርነሮች የተሳሳቱ ግንዛቤዎች ነበሩ። ዛሬ ቢያንስ አንዳንዶቹ ከነበሩበት ፖዚሽን ሙሉ በሙሉ ባይላቀቁም፣ ሳምሃው ይህንን ህገወጡን ቡድን የጥፋቱ አካል ማድረግ የጀመሩበት ሁኔታ ነው ያለው። ይሄ በእውነቱ የሚበቃ ነው ባይባልም እየተለወጡ የመጡ ነገሮች መኖራቸውን ማስተዋል ይቻላል። የኢትዮጵያ መንግስት በትግራይ ክልል ያለውን ችግር ሁሉን አቀፍ በሆነ ውይይት ለመፍታት ከፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከሀገር ሽማግሌዎችና ሌሎች ባለድርሻ አካላት ጋር የጀመረውን ውይይት አጠናክሮ እንደሚቀጥልና ለዚህም አዲስ የሚመሰረተው መንግስት ፍኖተ ካርታ እንደሚያዘጋጅም ነው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ያመለከቱት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።